አንድ የአይንማኝ ለዶቸ ቬሌ እንደተናገሩት በዕለተ ፋሲካ የቤኒሻንጉል ጉሙዝ ክልል ዳንጉር ወረዳና በአማራ ክልል በኩል ቋራ ወረዳን በሚያገናኘው አይማ ወንዝ አካባቢ ታጣቂዎች ተኩስ ከፍተው ሰላማዊ ሰዎችን አቁስለዋል። አይማ ወንዝ የሚባል ቦታ አለ። አይበዛ ምትባል ቦት፣ እዛ የእነሱ ብንሻውን እዛ ላይ ነው። አሁን ውስጋ የተኩሳሉ የሳምሪ ምንትን አለ። ሳምሪ እና የጉብዝ ነጻ አውጪዎች ማለት ነው። በጋራ ሁኖ ነው። ማታ ነው፣ ወደ አምስት ሰዎች የቆሰሉብን። ከእነሱም የተመታለ ብዙ ግንጫ ለማስለሆነ መለየት አልተቻለም እና አሁን ይሄኛ እንደወጣ ያለ ወደ ነው። ታጣቂዎቹ የቡድን መሳሪያ ይዘው በሁለቱ ክልሎች አዋሳኝ ወረዳዎች የሚገኙ ቀበሌዎችን ለማጥቃት መንቀሳቀሳቸውን የቋራ ወረዳ ዋና አስተዳዳሪ አቶ ይርዳው ካሳውን ተናግረዋል። ሰዎች የተደራጁ ሀይሎች ናቸው። ቁጥሩ ከስድስት መቶ እስከ አንድ ሺህ እስከ ሁለት ሺህ ይደርሳል ነው። ይህ የተደራጀ ሀይል የቤኒሻንጉል ነፃ አውጪ ድርጅት ነው። የቅማንት ታጣቂም አለ። የጉንታውን ማሄድ አለ። ጥምር ነው ነው ያው በውጊያው ወቅት አማርኛም ጉብዘኛም ይ የሚቀራቅል ነበር ነው የኛ የወረዳችን ቀበሌ ባምባሆ የሚባል ዳንጉር ወረዳ ደግሞ አባይዳን የሚባል ቀበሌ አለ። ከሁለቱ አንዱን ለማጥቃት የመጣ ሀይል ነው የተዘራጀ። ግን የቡድን መሳሪያ ሁሉ ያለው ዲሽቃ አለው ቁምብላ አለው፣ ብሬን ስናይፐር የያዘ ነው። እንደ ዋና አስተዳዳሪው ታጣቂ ሀይሉን ከቤኒሻንጉል ጉሙዝ አዋሳኝ ወረዳ የጸጥታ አካላት ጋር በጋራ በመተባበር አካባቢውን እንዲለቅ ማድረጋቸውን አመልክተዋል። አርገው የበሉበት ምናምን ተገኝተ ጥቃት ተሰስመዋል። ወደ ሶስት ሰባት ስለቡብናል። ዛሬ ያን ቦታ ሲሰጡ ቦታ ቀይረዋል። ዞሮ ዞሮ አስበውበት ነው። በተደጋጋሚ ዛ አካባቢ ያሉ እየተባለ ነው የነበረው። ብዙ ጊዜ ማህበረሰቡ ጥቆማ ይሰጣል። ደው ከዳንጉር አስተዳዳሪዎች ጋር እየተደዋወርን የእነሱ ቀበሌ ነው፣ አባይዳር ማለት የእነሱ ልዩ ሀይል አለ፣ የቀበሌ የጸጥታ መዋቅር አለ። ይሄን ሀይል ነው አስገብተው ወይ ያሉበት የተባለው ነው አካባቢ አስፈተሹ። በቤኒሻንጉል ጉሙዝ ክልል የዳንጉር ወረዳ አስተዳዳሪ አስተያየት እንዲሰጡኝ ሞክሬ ነበር ነበር እኔ መግለጫ መስጠት አልችልም መግለጫ የሚሰጥ አካል አለ የራሱ የቻ የቅማንት ዴሞክራሲ ፓርቲ ምክትል ሊቀመንበር አቶ አውግቸው ማለደ የቅማንት ጽንፈኛ እየተባለ በየጊዜው በመንግስት የሚነገረው ወቀሳ እየተለመደ ታርጋ የመስጠት አባዜ ነው ብለውታል ይሄ ሆን ተብሎ የማደናገሪያ ና ክን ማሳ ወይም ደግሞ ሌላ ታር- እየለጠፉ ህዝቡን ለመደግደብ ያመቻቸ ዘግ የተደረገ ደያ ማሳደጃ ምክንያት ተፈጽሞ አይደለም አሁን ከዚህ በፊት የግንቦት ሰባት ኮነክሽን አሁን ደግሞ የህዋት ተማይ ፓርቲ ላይ ለሌሎች ፖለቲካ ፓርቲዎች ጋራ ታርጋ እየተለጠፈ የተሳ ግብፅ ተላላኪዎች ናቸው ለግብፅም የተለያዩ መረጃዎች ይሰጣሉ እየተባለ ታርጋ እየተለጠፈ ነበረ በህዝብ ላይ በደል ሲደርስ የነበረው እንጂ ተጨባጭ የሆነ መረጃ እና ተጨባጭ የሆነ ድርጊት ሲፈጽም የተገኘ ግለሰብ አልነበረም። ሆን ተብሎ ስም በማጥፋት ሆን ተብሎ ይህንን እያደረጉ ነው ብሎ ለሌሎች ፓርቲዎች ና ሌሎች የአማራው ማህበረሰብ ወይም ሌላው ብሔረሰብ የማሳመኛ ሀሳብ ተደርጎ እየተወሰደ ያለ እንጂ ህዝቡ ንጹህ ህዝብ ሰጥቶ የራሱ ማንነት ሚያፈሰ የጠየቀ ህዝብ እንጂ እንደዚህ አይነት ያስፈርስብ ያለ ህዝብ አለመሆኑን ያውቁ ይገባል ማለት ነው። የቤኒሻንጉል ጉሙዝ ክልል የሚመለከታቸውን የመንግስት የስራ ኃላፊዎችና እና የጉሙዝ ታጣቂዎች የተባሉ ተወካዮችን አስተያየት በስልክ ለማካተት ያደረግኩት ጥረት አልተሳካም። አለም ነው መኮንን ለዶቸቬሌ ራዲዮ ባህር ዳር።